ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ሄኖክ ሰማ ነ ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ በመስተንግዶና በአሽከርካሪነት እንግዲህ ከመስታወት አራጋው ጋር አብረናችሁ እንቆያለን። ሰላም እንደምናምሻችሁ፣ የምሽቱ ፕሮግራማችንን እናስተዋውቃችሁ። በኢትዮጵያ ሰብአዊ ሁኔታዎች በፍጥነት እየተለዋወጡ እንደሆነና ሀገሪቱ በአሁኑ ወቅት በድርቅ በጎርፍና በማህበረሰቦች መካከል በሚፈጠሩ ግጭቶች የተነሳ ፈተና እንደ ገጠማት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ አስታወቀ። ዝርዝሩን ይዘናል። በህገ ወጥ የሰዎች ዝውውር የተጠረጠሩ ሰባ ኢትዮጵያውያን በዛምቢያ ሉሳካ መታሰራቸውን የሀገሪቱ መንግስት አስታወቀ። ህገ ወጥ አዘዋዋሪዎች ሊሻገሩ የነበሩ ሰባ የሚሆኑ ኢትዮጵያውያን ገሚሶቹ በኮንቴነር ውስጥ ሆነው ሌሎቹ ደግሞ ህገወጥ አዘዋዋሪዎቹ ባስቀመጧቸው ቦታ እንዳሉ ተይዘዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው። ኢትዮጵያውያኑ በእስር ላይ እንደሚገኙም አረጋግጠዋል። አንድ የፊልም ባለሙያ በዓለማችን በየማዕዘኑ የሚታየው ከፍተኛ የሰዎች ፍልሰት ለዓለም በማሳየት ጥረት እያደረገ ይገኛል። ሁሉም በባህር ጉዞ ላይ ሳሉ ሞተዋል። ባለቤቱ እዚህ ነው የተቀበረችው፣ ልጁ ደግሞ እዚህ ጋር፣ ሴት ልጁም ጭምር። አንድ ወንድ ልጁም በባህር ጉዞ ላይ ሰምጦ ቀርቷል። ፊልሙ በ23 የተለያዩ ሀገሮች ዞሯል። አርባ የተለያዩ የስደተኛ መጠለያዎችንም ቀርጾ ይዟል። የላምባዲና ፊልም ዳይሬክተር መሳይ ጌታሁን የጋቢና እንግዳችንም ይሆናል። ቀደሙ እናንተ ና ያለ ፊልሙ ሲጀመር ከኢትዮጵያ ነው የሚጀምረው፣ ግን ታሪኩ ወደ ሎስ አንጀለስ ይመጣል። ግማሹ ኢትዮጵያንም የተሰራው ግማሹ ደግሞ ሎስ አንጀለስ ነው የተሰራው። በስድስት ዓመቱ ወደዚህ ወደ ዩናይትድ ስቴትስ ቴክሳስ ግዛት መጥቶ ያደገ ወጣት ነው በጋቢናችን አሳፍረነዋል እንግዳችን ይሆናል ጊዜ ከበቃን ደግሞ ሙዚቃ ሌሎችም ዘገባዎች ይኖሩናል ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ ዜና እናስቀድም ዩናይትድ ስቴትስ የመኗ ባይሁዳ ክፍለ ሀገር በሚገኙ ሁለት የእስልምና መንግስት ነኝ ባይ ቡድን የማሰልጠኛ ካምፖች ባካሄደችው የአየር ጥቃት ብዛት ያላቸው የቡድኑ ተዋጊዎችን መግደሏን የዩናይትድ ስቴትስ የመከላከያ ሚኒስትር ገለጠ። የመከላከያ ሚኒስትሩ ባወጣው መግለጫ የመን አሸባሪዎች ማሰልጠኛ ካምፖች መናኸሪያ ነች ብለዋል። ሽብርተኛ ቡድኖች በየመን ውስጥ ያለውን ብጥብጥና የአመራር ህዋ አጋጣሚውን ተጠቅመው ግዛቶችን ተቆጣጥረው እጅግ ደሃ በሆነችው ሀገር ያለውን ችግር አባብሰውታል። የመን ውስጥ የከፋ የምግብና የመድኃኒት እጥረት ከመኖሩም በላይ የኮሌራ ወረርሽኙ ህዝቡን ለከፋ ስቃይ ዳርጎታል። በዩናይትድ ስቴትስ የሚደገፉት የሶሪያ ዲሞክራሲያዊ ሀይሎች ዛሬ ማክሰኞ ባወጡት መግለጫ ከሶሪያዋ ራካ ከተማ የእስልምና መንግስት ብሎ ራሱን በሚጠራው ቡድን ቁጥጥር ስር የነበሩት የመጨረሻዎቹን ይዘታዎች አስለቅቀው መቆጣጠራቸውን አስታወቁ። በኩርዶችና በአረብ ሚሊሻዎች የተዋቀረው የሶሪያ ዲሞክራሲያዊ ሀይሎች ቃል አቀባይ ለጋዜጠኞች በሰጡት ቃል የራካ ውጊያ ተጠናቋል ብለዋል። ብሪታንያ የሚገኘው የሶሪያ ሰብአዊ መብቶች ቅኝት አካልም ራካ ነጻ ወጥታለች ሲል አስታውቋል። የዲሞክራሲያዊ ሀይሎቹ ተዋጊዎች የእስልምና መንግስት የእዝ ማዕከል ሆኖ ሲያገለግል የነበረው አንድ ሆስፒታል ከተቆጣጠሩ በኋላ በከተማዋ የቡድኑ ዋና ሰፈር የነበረውን የኩዋስ ሜዳ ይዘውታል። የእስልምና መንግስት ተዋጊዎች ከራካ የማስወጣት ጥቃቱ በዩናይትድ ስቴትስ በሚመራው ህብረት የአየር ጥቃትና ሌላም ድጋፍ እየታገዘ የተጀምረው ባለፈው ሰኔ ወር እንደነበረ ይታወሳል። በስተ መጨረሻም ምስራቅ አፍጋኒስታን ውስጥ በአንድ የፖሊስ ማሰልጠኛ ማዕከል ላይ ሽብርተኞች ባደረሱት ጥቃት ቢያንስ 52 ሰው ሲገደል ከሁለት መቶ የሚበልጡ መቁሰላቸው ተገለጠ። ፓክቲያ ክፍለ ሀገር ውስጥ ዋና ከተማ ጋርዴዝ በሚገኘው የማሰልጠኛ ማዕከል አጥፍቶ ጠፊ ቦንግ ቦምብ ያጨቀበትን መኪና ይዞ ገብቶ ከፈነዳ በኋላ ታጣቂዎች ተከትለው ገብተው ከፖሊሶች ጋር ተታኩሰዋል። ለምሽቱ የያዝናቸው ናቸው ዜናዎች እነዚህ ናቸው። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁ ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ወደ ተከታዩ የቀዳሚው የምሽቱ ዘገባችን ስንገባ በህገወጥ የሰዎች ዝውውር የተጠረጠሩ ሰባ ኢትዮጵያውያን ዛምቢያ ሉሳካ መታሰራቸውን የሀገሪቱ መንግስት አስታውቋል። የኢትዮጵያውያኑን መታሰር ያረጋገጠው የውጭ ጉዳይ ሚኒስቴር መረጃ ለመሰብሰብ እንደዚሁም የቆንስል አገልግሎት ለመስጠት ዚምባብዌ የሚገኙ ዲፕሎማቶችን ወደዚያው እንደሚልክ አስታውቋል። እስክንድር ፍሬው ከአዲስ አበባ ተከታዩን አድርሶናል። በህገ ወጥ የሰዎች ዝውውር የተጠረጠሩ ሰባ ኢትዮጵያውያን በዛምቢያ ሉሳካ መታሰራቸውን የአገሪቱ መንግስት አስታውቋል። የኢትዮጵያውያኑን መታሰር ያረጋገጠው የውጭ ጉዳይ ሚኒስቴር የጠራ መረጃ ለመሰብሰብ እንደዚሁም የቆንስል አገልግሎትና ድጋፍ ለመስጠት ዚምባብዌ የሚገኘው ኤምባሲ ዲፕሎማቶችን ወደዚያው እንደሚልክ አስታውቋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ቅዳሜ አመሻሹ ላይ በተጀመረውና እሁድ ንጋት ላይ በቀጠለው አሰሳ የተያዙት ሰባ ኢትዮጵያውያን መሆናቸውን ነው የዛምቢያ መንግስት ያመለከተው። የአገሪቱን የስደተኞች ጉዳይ መምሪያ የጠቀሰው ዛምቢያ ታይምስ እንዳስነበበው አሰሳው የተካሄደውና ሰዎቹ የተያዙት ቻዛንጋ በተሰኘ የዋና ከተማዋ ሉሳካ አካባቢ ነው። ሁሉም ወንዶች የሆኑ ሰባ ኢትዮጵያውያን በቻዛንጋ የመጀመሪያ ደረጃ ትምህርት ቤት አጠገብ በሚገኝ አንድ አነስተኛ መኖሪያ ቤት መያዛቸውን ነው ያመለከተው። ሰዎቹ በተያዙበት ሰዓት ምንም አይነት የጉዞ ሰነድ እንዳልነበራቸውም ጠቁሟል። ይህንን መረጃ ለማረጋገጥ ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ደውዬ አለሁ። የተያዙት ሰዎች በእርግጥም ኢትዮጵያውያን መሆናቸውን ያረጋገጡት የሚኒስቴሩ ቃል አቀባይ አቶ መለስ አለም ተከታዩን ማብራሪያ ሰጥተዋል። በህገ ወጥ አዘዋዋሪዎች ሊሻገሩ የነበሩ ሰላም የሆኑ ኢትዮጵያውያን ገሚሶቹ በኮንቴነር ውስጥ ሆነው፣ ሌሎቹ ደግሞ ህገ ወጥ አዘዋዋሪዎቹ ያላቸው ቦታ እንዳሉ ተይዘዋል። እድሜያቸው ከሀያ አምስት እስከ አርባ የሚሆኑ ወንዶች እንደሆኑ፣ አንዳንዶቹ ለረዥም ጊዜ እዛው ኮንቴነር አካባቢ መቀመጥ እድል ስለነበረ ተገደው ስለነበረ ጉዳት የደረሰባቸው ናቸው። ይሄ መረጃ እንደደረሰን ዛምቢያን ከ ብዙኃን እየተሰራጨ ያለውን መረጃ በተመለከተ የጠራ ስዕል እንድናገኝ እናንተም ህብረተሰቡም እንዲያውቀው ለማድረግ ይረዳናል። በነገራችን ላይ ይሄ ወደ ደቡብ አፍሪካ የሚደረግ ጉዞ ላይ ጋር በተያያዘ በተለያየ ወቅት ዛምቢያ ላይ ያሉ ዜጎቻችን ነበሩ። መንግስት ከዛምቢያ መንግስት ጋር በመነጋገር ዜጎቹን ወደ ሀገር ቤት እንዲመለሱ ተከታታይ እርምጃዎች ወስዷል። በዚህም አንድ መቶ አርባ ሰባት የሚሆኑ ኢትዮጵያውያን ባለፉት ጥቂት ወራት ወደ አገር ቤት እንዲመለሱ ማድረግ ተችሏል። ስለዚህ በተመሳሳይ መንገድ እነዚህኑ ዜጎቻችን አስፈላጊው ድጋፍ አገኝተው ወደ ሀገራቸው እንዲመለሱ የማድረግ ኃላፊነትም አለብን እሱን የምናደርግ ነው ይሆናል ይሆናል። በቀጣይ የያዝነውን መረጃ እንድታውቁት እናደርጋለን። በአጠቃላይ ግን ይሄ ህገ ወጥ የሰዎች ዝውውር ዓለም አቀፍ ችግር ነው። ኢትዮጵያም ከዚህ ችግር የሚስተዋልባት ሀገር ናት። የህገወጥ ዝውውርና አዘዋዋሪዎችን ጉዳይ በተመለከተ መንግስት በብሄራዊ ደረጃ ግብረ ሀይል አቋቁሞ ይሰራል። ቢሆንም ግን ችግሩን ለመፍታት እያንዳንዱ ዜጋ ኃላፊነትም አለበት። የመገናኛ ብዙኃን በዚህ በኩል ጉልህ ሚና ያላችሁ ለማለት ነው። ሉሳካ ከተማ ስላየ የወጣው ዘገባ ለምሳሌ የዛምቢያ ህግ ህገ ወጥ አዘዋዋሪዎችንም በእነሱ አማካኝነት የሚዘዋወሩትንም ሰዎች ሁለቱንም ህገ ወጥ አድርጎ ይቀጣል ይላል። ይሄ ከኢትዮጵያ ህግ ጋር እንዴት ነው የሚታረቀው? የትም ሀገር ቢሆን ያለ ህጋዊ የጉዞ ሰነድ መግባት ያስጠይቃል። ይሄ ወደ ኢትዮጵያ መግባትም ወደ ዛምቢያ መግባትም በተመሳሳይ መንገድ የሚያስጠይቅ ነው። ስለዚህ ከኢትዮጵያ ህግ ጋር የሚቃረን ነገር የለውም ነው እያሉኛ ያሉት የለውም እንግዲህ አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ በዚህ ጉዳይ ላይ እንግዲህ የተለየ መረጃ ወይም ሲኖር እንደሚያካፍሉን ተስፋ አድርጋለሁ። በጣም አመሰግናለሁ። ለአሁኑ ትክክል ነው። እኔ እኔም እኛም እንግዲህ የምንልከው የቡድን መሬት ላይ ሄዶ ያለውን ሁኔታ በሚገባ አይቶ መረጃ እንድናገኝ ሆናለን። ለመንግስት ህገ ወጥ አዘዋዋሪዎቹም ቢሆኑ በህገ ወጥ አዘዋዋሪዎች ወደዛ የተወሰዱ ዜጎቻችን ናች አስፈላጊውን ድጋፍ እናደርጋለን። በጣም አመሰግናለሁ አቶ መለስ በድጋሚ ጊዜ በዛምቢያ ድንበር ሰዎችን በህገ ወጥ መንገድ ማሸጋገር አሊያም በዚህ ሁኔታ ለመሸጋገር መስማማት ከፍተኛ ቅጣት የሚያስከትል ወንጀል መሆኑም በዘገባው ተመልክቷል። እንደ ዘገባው እንደዚህ አይነቱ ወንጀል ከአስራ አምስት እስከ ሀያ አመት ሊያሳስር ይችላል። ምርመራው እንደቀጠለ መሆኑም ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ለተለመደ ትብብራቸው አመሰግናለሁ። ወደ ሉሳካ የሚላኩት ዲፕሎማቶች የደረሱበትን የማጣራት ውጤት በሌላ ቃለ ምልልስ እንደሚገልጹልኝ መጠብቃለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ፌስቡክ አት ቪኦኤ አማርኛ ላይ የምትከታተሉን በተለይ በሕገ ወጥ የሰዎች ዝውውር የተጠረጠሩ ሰባ ኢትዮጵያውያን በዛምቢያ ሉሳካ መታሰራቸውን አስመልክቶ የኢትዮጵያ መንግሥት የሰጠውን መግለጫ አስመልክቶ እስኪ አስተያየቶቻችሁን አድርሱን። ከዚሁ ጋር የተያያዘም ዘገባ ይዘንላቸዋል። አንድ የፊልም ባለሙያ በዓለማችን በየማዕዘኑ የሚታየው ከፍተኛ የሰዎች ፍልሰት ለዓለም ለማሳየት ጥረት እያደረገ ይገኛል። ከፊልም ባለሙያነቱ በተጨማሪ የለውጥ አራማጁ የሆነው አይ ወይወይ በተለያዩ ሀገራት መጠለያዎች የሚገኙ ስደተኞችና በረሃብ ጉዞ የሚያደርጉ ፍልሰተኞች ጋር አብሮ በመጓዝ የመንገዱን አስከፊነት በካሜራው ቀርጿል። ቻይናዊ ዜግነት ነው ያለው አይ ወይወይ ከዚህ ቀደም ተመሳሳይ የፊልም ስራ የሰራ እንደዚሁም ደግሞ በስዕል ስራውም የሚታወቅ ነው። የቪኦኤ ባልደረባችን ፔሌኖፒ ፖሉ ዘገባውን አድርሰናለች። መስታወት አረጋው ዝርዝሩን ይዛለች። አል ወይ ወይ በሃያ ሦስት የተለያዩ ሀገራት ዞሯል። አርባ የተለያዩ የስደተኛ መጠለያዎችን ጎብኝቷል። በጦርነት በአየር ንብረት መዛባት በሃይማኖት ልዩነት በሚደርሱ ግጭቶች ምክንያት አብዛኛዎቹ የትውልድ ሀገራቸውን ጥለው እንደሚሰደዱም ተረድቷል። ስደተኛ መሆን ፖለቲከኛ ከመሆን ጋር ፍጹም የተለየ ነው። መከራና ችግር የበዛበት ሰብዓዊ መብትን የሚረግጥ ነው። ስደት ሰዎች ሳይወዱ የሕይወት እስረኛ የሚሆኑበት፣ በሕይወት መቆየት ብቻ በራሱ ታላቅ ትርጉም የሚሰጥበት ጉዞ ነው። ፍልሰት ሂውማን ፍሎው የሰዎች ፍልሰት የተሰኘው ይህ ጥናታዊ ፊልም ከ65 ሚሊዮን በላይ ሰዎች ያለ ውዴታቸው መኖሪያቸውን ጥለው መሰደዳቸውን በዓይን እማኝነት አረጋግጧል። ምስል መቅረጫ የተገጠመለት በራሪ ካሜራ የስደተኞቹን ጉዞ ከጅምሩ እስከ መድረሻቸው ለመቅረጽ ሞክሯል። በሰው ልጆች የኑሮ ታሪክ ውስጥ ከአንድ ቦታ ወደ ሌላ ቦታ መፍለስ ያለና የነበረ ነው። ከአብዛኛው የዓለማችን ሀገራት ወይም መንግስታት አመሰራረትና የሰው ልጅ ተፈጥሮ ፍላጎት ግፊትም ይመስለኛል። የፊልም ባለሙያው እንደሚለው ፍልሰተኞች በብዛት የሚገቡባቸው ሀገራት ድንበሮቻቸው ላይ ከፍተኛ ጥበቃን ማካሄዳቸው በራሱ ትልቁ ችግር ነው። እንደ ምሳሌም በፊልሙ የተካተተው አስፈሪ የባህር ጉዞና ለቀናትና ለወራት በረሃን በማቋረጥ ቁጥራቸው ከፍተኛ የሆኑ ፍልሰተኞች ከመካከለኛው ምስራቅ ወደ ግሪክ ጉዞ ያደርጋሉ። ከዛም የሜቄዶኒያ ድንበር ላይ ጉዟቸው ይቆማል። ከሰባ በላይ የሚሆኑ ድንበሮች ታጥረዋል፣ ረጃጅም ግንቦች ተክበዋል። እናም ማንም ስደተኛ ማለፍ አይችልም። ሀገራቱ ድንበሮቻቸውን መከልከላቸው ለፍልሰተኞቹ የፈተና ጉዞ ነው። ሕይወታቸውን በደህና የሚያቆዩበት ቦታ ለመፈለግ ሌላ ጉዞ ይጀምራሉ። እናም ሕይወታቸው በከፋ አደጋ ሁኔታ እንዲቆይ ይገደዳሉ ማለት ነው። ገና ሁለት ወሩ ነው። ከተወለደ ጀምሮ ምንም አይነት ክትባትም ሆነ አስፈላጊውን ሕክምና አላገኘም። ሕፃኑ ሰውነቱን እንኳ ለመታጠብ የታደል አይደለም። እንደምታዩት አካባቢው በጣም ቆሻሻ ነው። ስደተኞችን በመርዳት ላይ ያሉ ዶክተር ናቸው። ሁሉም በባህር ጉዞ ላይ ሳሉ ሞተዋል። ባለቤቱ እዚህ ነው የተቀበረችው። ልጁ ደግሞ እዚህ ጋር፣ ሴት ልጁም ጭምር አንድ ወንድ ልጁም በባህር ጉዞ ላይ ሰምጦ ቀርቷል። ይሄ ወንድሜ ሻኪ አህማድ ነው። እነዚህን ፍልሰተኞች በጊዜ ማዳን ካልተቻለ ትውልድን የሚያሳጣና ማንነቱን የሚፍቅ ከፍተኛ ጥፋት ሊሆን እንደሚችል የፊልም ባለሙያው አሊ ዌይዌይ ያሳስባል። እነዚህ ሰዎች በተለይም እነዚህ ሕፃናት ወላጆቻቸው የሚያልፉበትን የመከራ ጉዞ ያላግባብ በሌሎች የደረሰባቸውን እንግልት እያዩ ዓለም መከራቸውን በዝምታ እየተመለከተ እንደሆነ እየተረዱ ያድጋሉ። ሙሉ ሕይወታቸውን የሚያስቡትና በአይምሮአቸው ተቀርጾ የሚቀረው ይህ ብቻ ይሆናል ማለት ነው። የሰዎች ፍልሰት ወይም ሂውማን ፍሎው የተሰኘው ይህ ጥናታዊ ፊልም በጦርነት ምክንያት፣ በሃይማኖትና በአየር ንብረት በየበረሃውና በባህር ላይ ጉዞ የሚያደርጉ ሰዎችን እውነተኛ አሰቃቂ ጉዞ ያሳያል። በኢትዮጵያ ሰብአዊ ሁኔታዎች በፍጥነት እየተለዋወጡ እንደሆነና ሀገሪቱ በአሁኑ ወቅት በድርቅ በጎርፍና በማህበረሰቦች መካከል በሚፈጠሩ ግጭቶች የተነሳ ፈተና እንደገጠማት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ወይም ኦቻ አስታውቋል። መለስካቸው አማሀ ከአዲስ አበባ ዝርዝሩን ይዟል። በእንግሊዝኛ አጠራሩ አጽሮት ኦቻ የተሰኘው ይኸው የመንግስታቱ ድርጅት አካል ይፋ ያደረገው መግለጫ በፍጥነት የሚለዋወጠው የሀገሪቱ ሰብአዊ ሁኔታ በተመጣጣኝ መልኩ ተለዋዋጭ የመፍትሄ ዘዴዎችን ይጠብቃል ይላል። ይሄ የሁኔታዎች በፍጥነት መለዋወጥ የባሰበት እንደ አውሮፓውያኑ ዘመን አቆጣጠር ከ2017 መጀመሪያ ወር አንስቶ እንደሆነም መግለጫው ይጠቁማል። በእነዚህ ወራት አገሪቱ በድርቅ በጎርፍና በተለያዩ ማኅበረሰቦች መካከል በሚነሱ ግጭቶች ሳቢያ ለከፍተኛ ፈተና ተጋልጣለች። ሰብአዊ ድጋፍ ሰጪ አካላት ከመንግሥት ጋር በመተባበር ለፈጣንና ተለዋዋጭ ሰብአዊ ሁኔታዎች የሚመጥኑ ሀብትና የሰው ኃይል ለመመደብ በመሞከር ምላሽ እየሰጡ ናቸው ሲል የውጫ መግለጫ ያስረዳል። ይሁንና በፍላጎትና በአቅርቦት መካከል ያለውን ገደል በማሳየት ሀገሪቱ የተጋፈጠችውን ተግዳሮት በዝርዝር ያስረዳል መግለጫው። ባለፈው ነሐሴ ወር መጀመሪያ ላይ ይፋ የሆነው የመንፈቅ ዓመቱ የሰብአዊ ፍላጎቶች ሰነድ እንደሚያመለክተው በጥር ወር የዕለት የምግብ እርዳታ የሚጠብቁ ዜጎች ቁጥር 5.6 ሚሊዮን የነበረ ሲሆን ይሄ በጥቂት ወራት ወደ 8.5 ሚሊዮን ከፍ ብሏል። በዚህ ላይ ደግሞ 3.6 ሚሊዮን ሕፃናት ነፍሰ ጡርና የሚያጠቡ እናቶች ተጨማሪ ምግብ ይሻሉ። 10.5 ሚሊዮን የሚሆኑ ሰዎች ንጽህናው የተጠበቀ የመጠጥ ውሃ አያገኘውም። 225 ሚሊዮን ቤተሰቦች በሕይወት ላሉ የቤት እንስሳታቸው የመኖ ድጋፍ ይጠብቃሉ። ድጋፍ ሰጭ አጋሮች እንደሚገምቱት ከሆነ እስከ መጪው ታሳስና ጥር ወር ድረስ 3760 የሚያህሉ ሕፃናት በተመጣጠነ ምግብ እጥረት ምክንያት በእጅጉ ይጎዳሉ። በእነዚህ ሁሉ ምክንያቶች የተፈጠሩትን የሰብዊ ሁኔታዎች ፍላጎቶች ለማሟላት 1259 ቢሊዮን የአሜሪካ ዶላር ወይም ከ34 ቢሊዮን ብር የማያንስ ገንዘብ ያስፈልጋል። ይህ ከወራቱ በፊት ከተያዘው በ311 ሚሊዮን ዶላር ልዩነት አለው። የወቻ መግለጫ አክሎ እንደሚዘረዝረው ባለፈው መስከረም ወር በተፈጠረው ግጭት ሳቢያ አያሌ ሰዎች ከቀያቸው ተፈናቅለዋል። በዚህ ምክንያት ደግሞ የአጣዳፊ ተቅማጥና ትውከት ወረድሽኝ ስጋት ተከተለ። ለዚህ ስጋት ምላሽ ለመስጠትም ተጨማሪ ሀብትና የሰው ኃይል አስፈልገዋል ሲል በተባበሩት መንግስታት ድርጅት ሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ መግለጫ ይተነትናል። በተጨማሪም በአፋር በአማራ በጋምቤላና ሶማሌ ክልሎች በሚገኙ ታላላቅ ተፋሰሶች በተከሰተው ጎርፍ ሳቢያ ጉዳት የደረሰባቸውን ሰዎች በበቂ ሁኔታ ለመርዳት መንግሥትና አጋር ሰብአዊ ድርጅቶች ከባድ ፈተና እንዳጋጠማቸው መግለጫው ይናገራል። ከነሐሴ ወር መጨረሻ ሳምንት ጀምሮ በኦሮሚያና በሶማሌ ክልሎች አዋሳኝ ስፍራዎች ውስጥ የተፈጠሩ ግጭቶችን ተከትሎ የተከሰቱትን የተለያዩ መልክ ያላቸውን ችግሮችም ይዘረዝራል። ቢያንስ 22663 ሕፃናት በሀገሪቱ በተከሰተው የጎርፍ አደጋ ትምህርታቸው ከባድ ፈተና አጋጥሞታል። 65228 ሕፃናት በኦሮሚያ፣ 44350 ሕፃናት በሶማሊያ ክልል በተፈጠረው ግጭት ምክንያት ተመሳሳይ ችግር አጋጥሟቸዋል። መንግሥትና አጋር ሰብአዊ ድርጅቶችም ፈተናዎቹን ለመቋቋም ያከናወኗቸውን ተግባራት መግለጫው አመልክተዋል። በዚህ አኳያም በየዘርፉ ያለውን ፍላጎትና ምላሽ ለመስጠት የሚያስፈልገውን የሀብት መጠን በማሳየት በእጅ ያለውን የሀብት መጠንና ተፈላጊውን በማነጻጸር ሀገሪቱ ያጋጠማትን ተግዳሮት በዝርዝር አሳይቷል። መግለጫው የመንግሥት አካላትና አጋር የሰብአዊ ድርጅቶች የሥራ ቡድን ውጤት እንደሆነም ኦቻ አመልክተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ሳይንቲስቶች እንዳረጋግጡና ዝናብ ወቅቱ የሚሰጠንና ሁኔታ ዛሬ እና በሚቀጥሉትም ሦስት ቀናት ተጠናክሮ ይቀጥላል። Yeah, I'm still old. With year, the day now, Benim en iyi de እንግዲህ እያደመጣቸው የምትገኙት ጋቢና ቪኦኤ ነው። የላምባዲና ፊልም ዳይሬክተር መሳይ ጌታሁን የጋቢና እንግዳችን ነው። በስድስት ዓመቱ ወደ ዩናይትድ ስቴትስ ቴክሳስ ግዛት መጥቶ ያደገ ወጣት ነው። ኢትዮጵያዊ ታሪክን በፊልም ለማሳየት ለምን እንዳሰበና ስለ ፊልም ስራው ይነግረናል። ከሱራፌል ሽፈራ ወይም ዲጄ ፋትሱ ጋር ያደረገው ቆይታ ነው። ስሜ መሳይ ጌታሁን ነው። Um, yeah, Lombardi named me as film director, right? Uh, film was, was done in this, I think. I think would do The cast was about time you know, uh, with a film, uh, and I got John Demigaba, yeah, worked with. But I'm tired. We do wrong. We ask for forgiveness. Maybe God has other plans. Lombardi, yeah, okay, title of the maybe. Um, so title, uh, ብዙ ጊዜ የቴዲ አፍሮን እንትን ነው የሚመስለው፣ ግን ከዛ ጋር ይገናኝ ነገሩ። ግን የፊልሙን ታሪክ በደንብ ፊት ያደርገዋል። የፊልሙ ስቶሪ የአባትና ልጅ በሲቪል ዋር እንደዚህ ነገር ይለያያሉ። እና ፊልሙ የልጁን ታሪክ ነው ትሬስ የሚያደርገው። እና ልጁ በብዙ ዳርክነስ ውስጥ እንትን ይገባል። እና ስለዚህ ላይክ ላምባዲና ማለት ያው ፀሐይም ባይኖር እንደዚህ ጋድ የሚያደርገው አንዳንዴ ላምባዲና አለ ለማለት። ሁለተኛ ደግሞ ፊልሙ ለኢትዮጵያ ብቻ ሳይሆን እንዲታይ የፈለግ ነው ነው፣ ለውጭ ሀገር ላሉ ለናን ኢትዮጵያ እንዲታይ ነው። ፊልም ለመስራት ምን አነሳሳህ? ላምባዲና ለመስራት ስቶሪ ለመንገር ነው በእውነት እሱ ብቻ ነው። ምክንያቱም ላይክ እንደ ስቶሪ እኮ ብዙ መሰጅ አለው you know you could inspire somebody ስለዚህ ያው ስቶሪ ቴሊንግ ላይ ብዙ ኤለመንት አለው እና የኛ ማሳብ በዚህ ፊልም ራሱ ብዙ ነገሮች ላይ ትንሽ ነካ ነካ አድርገናል። ላይፍ ኤለመንት ማለት ነው ላይፍ ኤክስፒሪየንስ። ፊልሙ ሲጀመር ከኢትዮጵያ ነው የሚጀምረው ግን ታሪኩ ወደ ሎስ አንጀለስ ይመጣል። ሰው ግማሹ ኢትዮጵያ ነው የተሰራው፣ ግማሹ ደግሞ ሎስ አንጀለስ ነው የተሰራው። ልክ እንዳልከው ብዚህ ስለሆነ ያደግኩት ብዙን እንትን ኤክስፒሪንሱን በራሴ የገባውበትን ነገር ነው ው ትንሽ ለመጻፍ የሞከርኩት ግን ከዛ ከ2009 በኋላ ብዙ ጊዜ የሄድኩኝ ኢትዮጵያ በየአመቱ ለአንድ ወር ለሁለት ወር ሄጄ ቆይቻለሁ። ሰው የሰማሁትን ያየሁትን ታሪኮች ነው። Um, yeah, I it Festival, you know, credential We did have Pan African Film Festival, best film, African Academy Award, best diaspora film, Black Star Film Festival in San Francisco, best film. Um, the San Francisco International Film Festival, usto, uh, Montreal International Film Festival, cause Spike Lee got Is um, nominated for best film. Toronto Film Festival. Um, so that's why we do film film festivals. Not Ethiopian community used them. That's why Black Star Film Festival. Yellen, Ingana better the main the main headliners of the film. And now audiences, Julie Dash. Not um, better. Julie Dash. the Love Jones. It's one that uh, directed I get you. Yeah, Rosa park series. It's one that directed I get you. And I, she was the until the first Black uh, director distribution. Uh, I get you. It's one እና በጣም ሪስፔክት እናት እና አላወቅንም ነበር፣ ግን እሷ እንደ ኦዲየንስ ውስጥ ነበረች እና ካየችው በኋላ የሆነ ካሜንት ሰጠች እና ተነስተ እንዲያ ማጨብጭባ ምናምን ነው። እና እንግዲህ በአማርኛ እንዴት እንደምለው ይከብደኛል ያለችውን ነገር ስለዚህ ግን ወደዋለች ብዬ ላቁም። ደሞወደታቀናደር ፍቅሬ ሁሉ ይሸፍናል መቼ ምናት ሁሉ ነገር ችላ ማለት በጣም ነው የሚገርመው። እዚህ አፍሪካ ውስጥ ያለ የፊልም የሚሰራ ፊልም ሜከር በጣም ትልቅ ነው፣ እንትን ሪስፖንሲቢሊቲውም ትልቅ ነው። ደግሞ ቻንሱ ራሱ በጣም ትልቅ ነው፣ ምክንያቱም አሁን ኢቨን ሚዚክ ራሱ የአፍሪካን ሚዚክ ምናምን በጣም ሄቪሊ ኢንፍሉንስ እያደረገው ነው ዌስት ካልቸርን ግን ብዙ ጊዜ አፍሪካኖች የኛ እንትን ኢሜጅ ራሱ ፖርትሬድ የሚደረገውን ሆሊውድ ምናምን በጣም ብዙ ፖዚቲቭ አይደለም። ፊልም ራሱ በደንብ እዚህ የሚታየውን ከአፍሪካ የሚመጡት ፊልሞች የእኛን ታሪክ በደንብ የሚገልጹ ነገሮች አይደሉም፣ ወይም ደግሞ ፖዚቲቭ ላ የሚያሳዩ እንትኖች አይደሉም። ስለዚህ ራሲ አፍሪካን የዳያስፖራ ፊልም ሜከር ሀሳቤ እንትን ነው የእኛን ከንቴምፖራሪ የሆኑ ታሪኮችን ነግረን እኛ የሚያስደስት ፊልሞች ነው ለመስራት የምንፈልገው። እና ቅድም እንደነገርኩ የአፍሪካ የኢትዮጵያን ታሪኮች ወደ ወስተርን ለመንገር ነው የምንፈልገው። ግማሹን እንደነገርኩ ኢትዮጵያ ሄደ የሰራ ነው የካሜራማን፣ ኦዲዮ ምናምን ሶስታችን ብቻ ነበርና፣ ስለዚህ ሪስፖንስቢሊቲ ትንሽ ከባድ ነበረ። እንደገና ደግሞ የቀረው ፊልም እዚህ ነው የተሰራው። ሶስት ስለሆነ እንትን የሰራ ነው ትንሽ ይከብድ ነበረ። ሌላው ላይክ ስቶሪውን እራሱ በጣም ወደ ነው የሰራ ነው እና እንትኑ ስክሪፕት ኖሮ ግን፣ ስክሪፕቱን ወደ ቪዥዋል ኢሜጅ ትራንስፈር ስታደርገው ብዙ ነገሮች ትቀይራለ። ምክንያቱም ትንሽ አጃስት ማድረግ አለብህ እና ላይክ ኢንቴግሪቲውን ለመጠበቅ እራሱ ትንሽ ያስቸግረን ነበረ እንጃ። ጥሩም የሚሆን ነገር አይመስለኝም ነበር። ስለዚህ ቻለንጁ ራሱ በጣም ጥሩ ነው። ሀገራችን አለችበት ተብሎ በሚታመነው በዚህ የጨለማ አይነት ጊዜ ውስጥ ብዙ አላት እየተያዙ ወይንም ከሀገር ጠፍተው እያመለጡ ይገኛሉ። ጠላት ሀገሪቷን ሙሉ በሙሉ ተቆጣጥሮታል። ይሄ ቦታ በእሳት ከመገያየቱ በፊት አሁኑን እርምጃ ይወሰድ። በፌስቡክ ወይ በኢንስትግራም ኢንስትግራም መሳይ አንደርስኮር ጂ እንግዲህ የዛሬው የጋቢና ጉዟችን በዚህ ተጠናቋል። ሄኖክ በፌስቡክ የመሳይን ኢንተርቪው መመልከት ትችላላችሁ። አትቬዮ አማሪክ ላይ በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነውን የመስታወት አድረገው ና ሄኖክ ሰማ እግዚአብሔርነን የጋቢና ዲጄ ዲጄ ፋሱ እንደዚሁም ዝግጅታችንን ያቀነባበረው ሞክቢል ያብረው ጋር በመሆን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።